ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ አርብ መጋቢት አራት ቀን ሁለት ሺህ ሰባት ዓመተ ምሕረት ነው። ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች ዜናውን የማሰማችሁ ሰሎሞን አባተ ነኝ። አልሻባብ በሰሜን ምስራቅ ኬንያ ኤልዋክ እና ማንዴራ ከተሞች መካከል ይጓዙ የነበሩ ተሽከርካሪዎች ላይ ጥቃት ተጥሎ ቢያንስ ሶስት ሰዎች እንደተገደሉና ስድስት ሌሎች እንደቆሰሉ ተነገረ። ነውጠኛው የሶማሊያ ቡድን አነስተኛ መሳሪያዎችን በመተኮስና ተስፈንጣሪ ፈንጆችን በመጣል ነው የማንዴራ ቀበሌ አስተዳዳሪ አሊ ሮባ እና አጃቢዎቻቸው ላይ ጥቃት ያደረሰው። የናይጄሪያ ወታደራዊ ኃይል እንደሚለው በሀገሪቱ ሰሜን ምስራቅ በሚገኘው አዳማዋ ክፍለ ሀገር በቦኮ ሐራም አማጽያን ተይዞ የነበረውን የመጨረሻ ቦታ አስለቅቋል። የናይጄሪያ ወታደሮች ትናንት አማጽያኑን ከማደጋሊ አጽድተዋል ሲል ወታደራዊው ኃይል በትዊተር አስታውቋል። ቦታው የሚገኘው በናይጄሪያና ካምሩን ድንበር አጠገብ ነው። አባባሉ በነጻ ምንጭ ገና አልተረጋገጠም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በፖለቲካ ችግር ላይ የምትገኘው ሀገር የውጭ መዋለ ነዋይ ፍሰት ልታገኝ ስለምትችልበት መንገድ በሚያተኩር የኢኮኖሚ ጉባኤ ላይ ለመገኘት ግብጽ ተገኝተዋል። የሶስት ቀናቱ ጉባኤ የሚካሄደው ሻርመል ሼህ በምትባለው የመዝናኛ ከተማ ሲሆን ከፍተኛ የጸጥታ ጥበቃ እየተደረገበት ነው። አካባቢው የግብፁን ምጣኔ ሀብት ያሽመደመደ አመፅ የሚካሄድበት እንደሆነ ይታወቃል። የቀድሞው ፕሬዚዳንት ሞሐመድ ሞርሲ ከሁለት ዓመታት በፊት በሕዝብ በተደገፈ ወታደራዊ ኃይል ከስልጣን ከተወገዱ ወዲህ እስላማዊ መንግሥት ነኝ ለሚለው ጽንፈኛ ቡድን ታማኝነታቸውን የገለጹ ሲናይ ላይ የመሸጉ አማጽያን ተከታታይ ጥቃቶች ሲያካሂዱ ቆይተዋል። የኢራቅ ጸጥታ ኃይሎች የቲክሪትን ከተማ መልሶ ለመቆጣጠር የሚያደርጉትን ጥቃት ዛሬም ቀጥለው ውለዋል። ከተማይቱን የያዟት ራሳቸውን እስላማዊ መንግስት ብለው የሚጠሩት ቡድኖች ድል እየተመቱ መሆናቸውን ዘገባዎች ይጠቁማሉ። እስትራቴጂያዊ የሆነችውን የቀድሞ የኢራቅ መሪ ሳዳም ሁሴን ትውልድ ስፍራ የሆነችውን ቲክሪት መልሰው እንደሚይዙ የባግዳድ ባለሥልጣናት በድፍረት እየተናገሩ ነው። ሰላሳ ሺህ የሚሆኑ የኢራቅ ወታደሮችና በኢራን የሚታገዙ ሺያ የከተማይቱን ዙሪያ ተቆጣጥረዋል። ፕሬዚደንት ባራክ ኦባማ በዘር ክፍፍል በምትታመሰው የዩናይትድ ስቴትስ ክፍለ ሀገር ሚዙሪ ሁለት ፖሊሶች በጥይት መቁሰላቸውን አውግዘው ተኳሹ ወይም ተኳሾቹ ወንጀለኞች ስለሆኑ በፍጥነት መያዝ አለባቸው ብለዋል። ፕሬዚደንቱ ትናንት ማታ ነው ጂሚ ኬመል ላይቭ በተባለ የምሽት ፕሮግራም ተኩሱ አስፈላጊ ነው ከዋናው ጉዳይ ሊያስተን ተኩሱ አላስፈላጊ ነበር ከዋና ጉዳይ ሊያስተን አይገባም ያሉት። ዜናው በቃ አመሰግናለሁ ለዜናው ከምሽቱ ሦስት ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን ሰማያዊ ፓርቲ በራዲዮና በቴሌቪዥን እንዲሰራጩ ያዘጋጃቸው የምርጫ ቅስቀሳ መልእክቶቹ ቅድሚያ ምርመራ ተደርጎባቸዋል ሲል ከሷል። አብዛኞቹ ሐሳብን በነጻነት የመግለጽ መብትን በሚጻረር መልኩ ቅድሚያ ምርመራ ወይም ሳንሱር ተደርጎባቸው በመንግሥት የመገናኛ ብዙሃን ውድቅ ሆነውብናል ይላል ሰማያዊ ፓርቲ። የምርጫ ቦርድ በበኩሉ ተቋማቱ የሠሩት ሥራ ሕጋዊ ሥርዓትን የተከተለ ነው ብሏል። መለስካቸው አምሀ ዝርዝሩን ይዟል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በተለይ ለቪዮ እንዳስታወቁት በኢትዮጵያ ሕገ መንግስት በግልጽ የተደነገገው አመለካከትንና ሀሳብን በነጻ የመያዝና የመግለጽ መብት በይፋ እየተጣሰ ነው። የቅድሚያ ምርመራ ወይንም ሴንሰርሺፕ በማንኛውም መልኩ የተከለከለ እንደሆነም አቶ ይልቃል ይጠቁማሉ። በደርግ ጊዜ ከነበረው የተሻለ አንዲት ትንሽ ነገር አለች ቢባል ሳንሱር ተነስተዋል መባሉ ነበር ያሉት አቶ ይልቃል፣ ይሁንና ሰዎች ራሳቸውን ሳንሱር እንዲያደርጉ በሕግ ስለሚጠየቁ እየፈሩ ራሳቸውን ሳንሱር ያደርጋሉ የሚባል አባባል በስፋት እንደሚነገር አስታውሰው፣ አሁን ግን በምርጫ ቅስቀሳ ወቅት በለየለት መልኩ ይህንን ማለት አትችልም፣ ይህንን ማሳየት አትችልም የሚል ክልከላ በፓርቲያቸው ላይ እንደተፈጸመ ይናገራሉ። በአጠቃላይ በምርጫ ሰዓት ውስጥ ፓርቲዎች የመሰላቸውን አቋም የመሰላቸውን አስተሳሰብ ለሕዝብ አቅርበው አማራጭ ሀሳባቸውን ለሕዝብ እንዲመርጣቸው የሚያደርጉበት ጊዜ ሁኖ እያለ ግን በአዲስ አበባ መገናኛ ብዙሀንም በኢትዮጵያ ቴሌቪዥንም በኢትዮጵያ ሬዲዮም ያጋጠመን ችግር ይሄው ነው። ይህንን አንቀጽ ካላወጣችሁ አናስተላልፍም እየተባለ ነው መልስ የሚሰጠን። የኢትዮጵያ ምርጫ ቦርድ ጸሐፊና የጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ ግን በኢትዮጵያ አሁንም ቅድሚያ ምርመራ የሚባል ነገር እንደሌለና ተቋማቱም በምርጫ ህጉ የተመለከቱትን ድንጋጌዎች ተከትለው ተወዳዳሪዎችን እንደሚያስተናግዱና የሚወቀሱበትም ምንም አይነት ስራ እንዳልሰሩ ይከራከራሉ። የቦርዱ ግምገማ የሚያሳየው አብዛኛው የፖለቲካ ፓርቲዎች የተሰጣቸውን የአየር ሰዓትና የጋዜጣ አምድ በአግባቡ እየተጠቀሙ መሆኑን የገመገምንበት ሁኔታ አለ። አልፎ አልፎ ጥቂት የፖለቲካ የምረጡኝ ዘመቻ መልእክታቸውን ለተመደቡበት ሚዲያ በሚልኩበት ጊዜ ከምርጫ ህጉ ጋር፣ ከምርጫ ስነ ምግባር አዋጁ ጋር እንዲሁም የብዙሀን መገናኛ አጠቃቀም አዋጁና መመሪያው ጋር የማይጣጣሙ ይዘቶችን በሚልኩበት ጊዜ ሚዲያዎቹ መመሪያ ላይ እንደተመለከተው ይሄ ሰንሰርሺፕ አይደለም፣ ግን ግጭት ቆስቋሽ የሆኑ አንዳንድ የዲሞክራቲክ ተቋማት ገለልተኛ ተቋማትን ተአማኒነቱን ሊያጎድፍ የምችል መልእክቶች እና የሌሎችም የእጩ ተወዳዳሪዎች የፖለቲካ ፓርቲዎች የመወዳደር መብት መራጩ ህዝብም በእውቀት ላይ የተመሰረተ ውሳኔ እንዲሰጥ ከዚህ የሚያግዱ ይዘት ያላቸው የምርጫ ዘመቻ መልእክቶች በሚደርሱበት ጊዜ የመገናኛ ብዙሀኑ አላስተላልፍም የማለት መብት አለው። ይህም በሚሆንበት ጊዜ የፖለቲካ ፓርቲው አስተካክለው መልሰው እንዲልክለት ይጠይቃል፣ በጽሑፍ ይገልጽለታል። በዚሁ አግባብ የፖለቲካ ፓርቲዎቹም መልዕክቱን አስተካክለው መልሰው ለሚዲያው እየላኩ እየተጠቀሙ ያሉበት ሁኔታ አለ። እስካሁን ድረስ ሚዲያዎቹ በእውነቱ የተሰጣቸውን ኃላፊነት በአግባቡ እየተወጡ ነው ነው የምንለው አብዛኛውን ፓርቲዎች ከሂደቱ ተጠቃሚ እየሆኑ ያሉበት መልዕክታቸውንም በትክክል እያስተላለፉ ያሉበት ሁኔታ ነው ያለው። ይሄ ደግሞ ህጋዊ አሰራር ነው ብለን ነው የምንመለከተው። አቶ ነጋ ተቋማቱ ህግን ተከትለው ስራቸውን እያከናወኑ ናቸው ይበሉ እንጂ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል እርምጃውን ህገ ወጥ ነው ብለውታል። ተለይተው ከተመለከቱት በስተቀር በሕገ መንግሥቱ የተደነገጉ ድንጋጌዎች በሌላ ህግ እንደማይሻሩም ያስረዳሉ። ሳንሱር እየተካሄደ ለመሆኑም አንድ ምሳሌ ነው ያሉትን እንደሚከተለው ይባራሉ። ኢትዮጵያ የተለያዩ ቋንቋ ተናጋሪዎች፣ የተለያዩ ባህል ያላት፣ የተለያየ እምነት ያላት፣ ለረዥም ጊዜ እነዚህ የተለያዩ ህብረተሰብ ክፍሎች ተቻችለው፣ ተስማምተው፣ ተዋደው ይኖሩ ነበረ። ነገር ግን አሁን ባለው ልዩነትን የሚያጎላ የፌዴራል ስርዓት ምክንያት በጥርጣሬ እንዲተያዩ ሆነዋል። ሰማያዊ ፓርቲም ይሄ እንዲስተካከል ይሰራል የሚል አንቀጽ አለበት። ይሄ እንግዲህ ከፕሮግራማችን የተወሰደ ነው። ነገር ግን ይሄ የብሔር ብሔረሰቦችን መብት የሚገፋ ስለሆነ ይህን አንቀጽ ካላዋጣችሁ በስተቀር አናስተላልፍም የሚል ነው አንዱ። አቶ ይልቃል ሳንሱር እየተካሄደ ለመሆኑ ሌላም ማስረጃ ያቀርባሉ። ሰማያዊ ፓርቲ አሁን ባለው ሁኔታ ብዙዎቹ ተቋማት በአንድ ፓርቲ የበላይነት ስላለ፣ በመንግስትና በፓርቲ መካከል ያለው ድንበር ስለጠፋ ተቋማት ሁሉ በአስፈጻሚው መስሪያ ቤት መዳውፍ ውስጥ ወድቀዋል። አንዳንድ ምሳሌ የሚሆኑ መስሪያ ቤቶችን በዚህ ደረጃ አንስተን ሰማያዊ ግን ስልጣን ከያዘ እነዚህ እነዚህ የዳኝነት ስልጣኑ የምርጫ ቦርድም ስልጣን የሕግ አውጪውም ስልጣን የሕግ ተርጓሚውም ስልጣን በትይዩነት በኩል ደረጃ እንዲሰሩ ያደርጋል የሚል እነዚህ እነዚህ ተቋማትን በህዝብ አመኔታ እንዳይኖራቸው ስለሚያደርግ ይህንን ሀሳብ ካላወጣችሁ አናስተላልፍም ነው። የኢትዮጵያ ምርጫ ቦርድ ጸሐፊ አቶ ነጋ ይህንን የአቶ ይልቃልን ክርክር አይቀበሉትም። እንደተባለው የፖለቲካ ፓርቲዎቹ የሚልኩትን መልእክት ሚዲያዎቹ ምንም ሴንሰር የሚያደርጉበት የህግ መሰረት የለም። የፖለቲካ ፓርቲዎቹ ሙሉ ነጻነት አላቸው። ከዛ አኳያ ከህግ የሚጠበቅባቸውን ሀላፊነቶች እየተወጡ ነው መልእክቱን መላክ ያለባቸው። ከፖለቲካ ፓርቲዎቹ የሚጠበቀው ምንድን ነው? የስነግባር አዋጁ ውስጥ የተቀመጡ ነገሮች አሉ። በምርጫ አዋጁም በመገናኛ ብዙኃን አጠቃቀም አዋጅና መመሪያውም የተቀመጠ ነገር አለ። በቡድኖች መካከል፣ በሃይማኖት መካከል፣ በተለያዩ አመለካከቶች መካከል ግጭት ቆስቋሽ መሆን የለበትም። የትኛውንም ተቋም ቢሆን ደግሞ ከምረጡን ዘመቻ ቅስቀሳ ባለፈ መልኩ ኢላማ ማድረግ የለበትም። የኢትዮጵያ ብሔራዊ ምርጫ ቦርድ ይሁን ሌሎችን ዴሞክራቲክ ተቋማት አሉ፣ እንደ ፍርድ ቤት የመሳሰሉ እነዚህ ተቋማት ገለልተኛ ተቋማት ናቸው። እነ ተቋማት የመከላከያውንም ተቋማት ይሁን ሌሎችንም ተቋማት ዲሌጊቲማይዝ የማድረግ ስራ የምረጡን ዘመቻ ቅስቀሳ አይደለም። የስም ማጥፋት እና የመሳሰሉት ዘመቻዎች መካሄድ የለባቸውም። በዚህ በመጠቀም ማለት ነው። ስለዚህ ከፖለቲካ ፓርቲዎች የሚጠበቀው ምንድን ነው? ስነ ምግባርን በተላበሰ መልኩ የቋንቋ የሚጠቀሙበት የቋንቋ ይዘት፣ ዲሞክራሲን፣ ሰላምን ከሌላው የፖለቲካ ፓርቲ የሚሻሉበትን አግባብ ለመራጩ ሕዝብ ተደራሽ በማድረግ መራጩ ሕዝብ በእውቀት ላይ የተመሰረተ ምርጫ እንዲያደርግ ማስቻል ነው እንጂ የሌሎችን ተቋማት፣ የሌሎች እጩ ተወዳዳሪ መብቶችን የሚያጣብብ የዲሞክራቲክ ተቋማትን ስም ማጥፋት ዘመቻ ማካሄድ የምረጡኝ ዘመቻም አካል አይደለም። አንዳንድ ጊዜ ከዚህ ጋር አያይዤ ማንሳት የሚፈልገው በምረጡኝ ዘመቻ መልእክታቸው ውስጥ ምናልባት የፖለቲካ ፓርቲዎቹ የሀገራችንን ሰንደቅ ዓላማ ለመጠቀም የሚፈልጉ ከሆነ ሰንደቅ ዓላማው ምን አይነት መልክና ምን አይነት ይዘት አለ የሚለውን በትክክል በህገ መንግስቱ በተቀመጠው አኳይ አኳኋን ያንን በአሟላ መልኩ ነው መጠቀም ያለባቸው። የሀገራችን የኢትዮጵያ ሰንደቅ ዓላማ በህገ መንግስቱ በግልጽ ተቀምጠዋል እና ያንን ተከትሎ ነው መካሄድ ያለበት። የሰማያዊ ፓርቲ ግን የሀገራችንን ሰንደቅ ዓላማ ሲጠቀም እንኳን ይህንን ባላከበረ መልኩ ነው ለመጠቀም የሞክረው እና የሚመለከተው ሚዲያ ይሄንን አስተካክለው እንዲያቀርቡ እና መልእክታቸውን እንዲያስተላልፉ መጠየቁ ህጋዊ ነው ከሚባል በስተቀር ምንም የሚወቀስበትን አግባብ አላየንም ባደረግነው ግምገማ መሰረት ማለት ነው። በአቶ ይልቃል አመለካከት ምርጫ ቦርድ ሆን ብሎ ሰማያዊ ፓርቲን ይጫናል። የሌሎች ፓርቲዎች ተወዳዳሪ እጩዎች በብዛትም ሆነ በስርጭት ተለይተው በመገናኛ ብዙኃን ሲነገር የቆየ ቢሆንም የሰማያዊ ፓርቲ እጩዎች ግን ምን ያህል እንደሆኑ እስከ ዛሬ አይታወቅም። አሁን በምርጫ ቦርድ የጊዜ ሰሌዳ መሰረት አንዱ እጩዎችን እያንዳንዱ ፓርቲ ያቀረባቸውን እጩዎች ከዚህ ጊዜ እስከዚህ ጊዜ ድረስ ይፋ ያደርጋል የሚል ራሱ የዋጣው እስኪ ጁላሉ ያ ጊዜ ሶስት ሳምንት አልፎታል። በአደባባይ ለእኛም ሆነ በይፋ የተነገረን ወይም ደግሞ ለመራጩ ህዝብ እገሌ የሚባለው ፓርቲ ያቀረባቸው ፓርቲዎች ይህ ነው እጩዎች ይህ ናቸው ተብሎ የሌሎቹ በሙሉ ሲነገር የሰማያዊ ግን እስካሁን ድረስ በየትኛው ሚዲያም ሆነ በምርጫ ቦርድ ከፍተኛ ኃላፊዎች የተገለጸ ነገር የለም። ይሄ ምን ይሉታል? አቶ ነጋዱ ፊሳ ግን ይህም ቢሆን ሰማያዊ ፓርቲ ቀደም ሲል ፈጽመዋል ካሉት ጥፋት ጋራ የሚገናኝ እንደሆነ ያስረዳሉ። እጩ ምዝገባ ውጤቱን ይፋ የምናደርግበት የራሳችን አሰራርደት አለ። የእጩ ምዝገባው በሀገራችን ባሉት በአምስት መቶ አርባ ሰባቱም የምርጫ ክልሎች ነው የተከናወነው እና ያንን ሁሉ ሰባስበው ወደ ማዕከል መምጣት አለበት። ስለዚህ ያ ሲመጣ ለሁሉም የፖለቲካ ፓርቲዎች በይፋ የሚገለጽበት ሁኔታ አለ። በአሁኑ ጊዜ ደግሞ ያ ሰነድ ተጠቃለው ለኢትዮጵያ ብሔራዊ ምርጫ ቦርድ ይደረሰ ስለሆነ በቀጣይ ሁለትና ሶስት ቀናት ውስጥ ሊገለጽ ይችላል። ግን በተለየ ሁኔታ ለዚህ ፓርቲ እንዳይገለጽ እየተደረገበት ሁኔታ የለም። ምናልባት ከዚህ ጋር ከዚህ ፓርቲ ጋር ተያይዘው እንዲያውም ለሂደቱ መጓተት አንድ ችግር የሆነው ይሄ ፓርቲ ከዚህ በፊትም እንደገለጽ ነው የሌሎችን የፖለቲካ ፓርቲዎች እጩ በማስመዝገቡ ምክንያት ያንን ለማጣራትና እልባት ለመስጠት ጊዜ ወስዷል። ይሄ ደግሞ ፓርቲው ራሱ የፈጠረው ችግር ነው እና አሁን ግን ተጣርቶ ተጠቃሎ የመጣበት ሁኔታ አለ። በቀጣይ እንገልጻለን። ይህ ኢህአዴግ በኢትዮጵያ የመንግስት ስልጣን ከያዘበት ጊዜ ጀምሮ ይሄ አምስተኛው አገር አቀፍ ምርጫ መሆኑ ነው። በዚህ በሁለት ሺህ ሰባቱ አገር አቀፍ ምርጫ ለሚቀጥሉት ጥቂት ወራት ተወዳዳሪ ፓርቲዎች በልዩ ልዩ ዘዴዎች የምርጫ ቅስቀሳ የሚያካሂዱባቸው ወራት እንደሆኑ ምርጫ ቦርድ ያወጣው የጊዜ ሰሌዳ ያመለክታል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ መደበኛ ቅንብሮች ስንሸጋገር ቀጣዩ ቅንብር ሴቶችና ቤተሰብ በዓለም ዙሪያ ሴቶች የሚደቀንባቸውን የሞት አደጋ ጭምር ሳይገድባቸው ለሕዝባቸው መብት፣ ለጾታ እኩልነት፣ ለመናገር ነጻነትና ለመሠረታዊ ሰብአዊ መብት መከበር ይታገላሉ ለመሠረታዊ ሰብአዊ መብት መከበር ይታገላሉ። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ታዲያ በየዓመቱ የሚሰጠውን የጀግና ሴቶች ሽልማት ባለፈው ሳምንት ለአስር ሴቶች ሰጥቷል። ሼሮን ቤን ያጠናቀረችውን ዘገባ ነው ቆንጂታዬ ለሴቶችና ኅብረተሰብ ፕሮግራም ያዘጋጀችው። የፖለቲካ እስረኞችን መብቶች እንዲከበሩ ያለመታከት በመታገላቸው፣ የሶሪያ ሴቶች ግጭቶችን በማስወገድ ጥረቶች ውስጥ ትርጉም ባለው መንገድ እንዲሳተፉ ላደረጉት ጥረት ማጅድ ቾርባጂን ጀግና ሴት ብለን እናከብራቸዋለን። ዊመን ኦፍ ከሬጅ አዋርድ የጀግና ሴቶች ሽልማት የዩናይትድ ስቴትስ መንግስት በየአመቱ የሚሰጠው ነው። ለሰላምና ለፍትህ በተለየ ጀግንነት ለአካላዊ ጥቃትና ለግድያም እየተጋለጡ ጭምር ለታገሉ ሴቶች የሚሰጥ ሽልማት ነው። እና በሶሪያው ጦርነት ግንባር ተሰልፈው፣ በሚያንማር ጎዳና ላይ ወጥተው፣ በሰሜን ምስራቅ ፓኪስታን በገጠሩ ዘልቀው እነዚህ ሰዎች እነዚህ ሴቶች ለለውጥ ታግለዋል። ሶሪያዊት ማጂድ ቹርባጂ በፕሬዚደንት ባሻር አልአሳድ ወህኒ ቤት አሳራቸውን ያዩ ሴት ናቸው። ዛሬ አሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ምክትል ሚኒስትር ሄደር ሂግንባተም። ዛሬ ማጂድ ቹራብጂ ለእስረኞች መብት ይሟገታሉ። ቀደም ሲል የሰማነው ድምጽ ነበረ ውጭ ጉዳይ ምክትል ሚኒስትሯ እስረኞችን በአሲድ ያቃጥሏቸው ነበራሉ። ማጀድ ቹርባጂ ተሸላሚዋ ሴቶቹን ይደፍራሉ፣ ብዙዎች ሞተዋል። ዛሬም ድረስ ጩኸታቸው ድምጹ በአእምሮዬ ይመላለሳል ይላሉ። በዚህ ሽልማት አማካይነት የሶርያውያን እስረኞችና የሶርያውያን ስደተኞችን ድምፅ ላሰማበት እችላለሁ ብዬ ተስፋ አደርጋለሁ ሲሉ ነው የተሰሙት። የእስረኞችን ጉዳይ በተመለከተ ዓለም አቀፍ ዝምታ ሰፍነዋል አሉ ተሸላሚዋ አስታዋሽ አተዋል ሲሉም ማጅድ አስከትለው ተናገሩ። ሜይ ሳቢ ፊው ለሚያንማር ሴቶች መብት ከበሬታ የሚታገሉ ናቸው። ፆታዊ አድሎ መኖሩን ራሱን የሚያምኑ ጥቂቶች ናቸው ሲሉ አስረድተዋል። ሜይ ሳቢ ፊው ኢፍ ዩ አር አሰፕቲንግ uh, what people uh, want you to accept. ሰዎች እንድትቀበሉ የሚፈልጉትን ነገር የምትቀበሉ ከሆነ ሕይወታችሁ ፈጽሞ አይቀየርም። ለውጥ ማየት ከፈለጋችሁ ያ ለውጥ እንዲመጣ ብድግ ብላችሁ ድምፃችሁን ከፍ አድርጋችሁ ማሰማት አለባችሁ። በሰሜን ምዕራብ ፓኪስታን በስዋት ሸለቆ ታሊባን አሁንም በሚንቀሳቀስበት ለመብት ተሟጋቿ ማሌላ ዩሴፍ ዛይድ በጥይት በተመታችበት በዚያ ሸለቆ ታባሱም አድናን ተመሳሳይ ትግል ያካሂዳሉ። ሴቶች የፈለገውም አይነት አደጋና ዛቻ ቢደቀንባቸው ለመብቶቻቸው መሟገት አለባቸው ሲሉ አድናን ያስገነዝባሉ። የፓኪስታን ሴቶች ከፍርሃታቸው እንዲላቀቁ ድምፃቸውን ከፍ አድርገው እንዲሟገቱ ነው መፈልገው ሲሉ ነው አድናን የተሰሙት በሀገራቸው ፓሽቶ ቋንቋ ሲናገሩ አንዴ አሉ ቀጥለው፣ የፓኪስታን ሴቶች አንዴ ድምጻቸውን ከፍ አድርገው ማሰማት ከጀመሩ አብረን ግባችንን እንደምንመታ የሚያጠራጥር አይደለም። ባንግላዴሻዊቱ ጋዜጠኛ ነዲያ ሽርሜን አንድ የአክራሪ እስላማዊ ትዕይንተ ህዝብን በተመለከተ ዘገባ በማቅረቧ ሞት አፋፊ ያደረሳት ከባድ ድብደባ ደርሶባታል። የዘንድሮን የጀግና ሴት ሽልማት ተሸላሚዎች በሙሉ ወክላ ንግግር ያደረገችው እርሷ ነበረች። ይህ ሽልማት ለህብረተሰባችን ገና ብዙ የምንሠራው ሥራ እንዳለ ያስታውሰናል። ለዓለም ሰላም፣ በእርግጥም ደግሞ ለሴቶች መብቶች መከበር። ስለዚህም ወደፊት ለምንያያዘው ረጅም ትግል ይህ ሽልማት መጀመሪያው እንጂ መጨረሻው አይሆንም። ከአስሩ የዘንድሮ የ2015 ዓ.ም ተሸላሚዎች መካከል አንዲቱ የማዕከላዊ አፍሪካ ሪፑብሊክ የቀድሞ የመንግስት ሚኒስትር የነበሩ ቢያትሪስ ኤፖዮ ሲሆኑ በተቀናቃኝ ወገኖች መካከል የእርቀ ሰላም ንግግር በማስተባበራቸው ባቋቋሙት የበጎ አድራጎት ድርጅት አማካይነት የጎዳና ተዳዳሪ ህጻናት መጠጊያ በመሆናቸው ተከብረዋል። መሪ ክሌር ቼችኮላ ጊኒያዊት የአጣዳፊ ሕክምና ክፍል ነርስ ናቸው። ለኢቦላ ቫይረስ ተጋልጠው ታመው ከዳኑ በኋላ ለሌሎች የኢቦላ ህሙማን የሕክምና እርዳታ ማድረጋቸውን በመቀጠላቸው ከአስሩ የዘንድሮ የጀግና ሴቶች ተሸላሚ አንዷ ለመሆን በቅተዋል። በመጨረሻም አድማጮች አሜሪካና እዚህ ዋሽንግተን ዲሲ በመታየት ላይ ያለ የሦስት አፍሪካውያን የስዕል ኤግዚቢሽን ነው። ተከታዩ ስራዎቹ ያቀረበው ሰዓሊ ዲሊፕ ሼዝ ሲሆን ባልደረባችን ሄኖክ ሰማእግዜር ስለ ሥራዎቹና የግል ሕይወቱ አነጋግሮታል። እኔ ኢትዮጵያ ተወልጄ ያደኩ ነኝ። አባቴ ህንድ ሙሉ ህንድ እናቴ ግማሽ ግሪክ፣ ግማሽ ኢትዮጵያዊ እና ትምህርት ቤት ያው አዲስ አበባ ነው እንትን ያልኩት ኢንግሊሽ ስኩል መጀመሪያ ድብልቅልቅ ያለ ነው ማለት ነው። እዚህ ሀገር መት ነው የሚሉት ድብልቅልቅም ቢሆን ው አይ ግሮ አፕ ልክ እንደ አበሻ ምንም ይህን ሰፈር ነው ያደከው። ወደ አራት ኪሎ አምስት ኪሎ አካባቢ ያደኩት ግን በኢትዮጵያ ነት ነው ያደኩት ምግቡም ቋንቋውም የመጀመሪያ እንግሊዝኛ እንትን ያልኩት እንግሊዝ ትምህርት ቤት ነው ልክ እንደ ሌላው ኢትዮጵያዊ ማለት ነው። የሚያሳዝነኝ ነገር ሌላ ቋንቋ ምንትን ማድረግ አለ መቻሌ። አባቴ ህንድ ነው፣ እናቴ ደግሞ ግሪክ። በደምብ ትችላለች። አባቴ ደግሞ ብዙ ቋንቋ የሚችል ሰው ነበር። ስለዚህ ወጥተህ የኳስ ጨዋታው ቋንቋ ነው ማለት ነው። ያሸነፈ ስለ አስተዳደግህና ስለ ስራዎች ያው ከስራዎች ጋር አንድ ላይ የምናወራው ይሆነ የካቲት ወር ውስጥ እንግዲህ ከተለያዩ አፍሪካ ሀገሮች በስፋት ደግሞ ከኢትዮጵያ የሆኑ ያንተንም ስራ ጨምሮ እያሳያችሁ ነው ያላችሁት። በዚህ የስዕል ኤግዚቢሽን የሚታዩት ስራዎች የእነማን ናቸው? ኦኬ ዋናው ነገር ያው ብላክ ሂስትሪ ማንት ፌብሯሪ ውስጥ ነው አሜሪካ ነገር ውስጥ። እና እሱን በመመልከት ነው ይህንን ኤግዚቢት ከፈት ነው። እና ሶስት አቨርችን አርቲስቶች ያው ከአፍሪካ ነው ያለ ነው የተመረጡትም። ብዙ ሌላ ማድረግ ፈልጌ ነበር፣ ግን እንደምታየው ለሶስት በቂ ሆነው ስለመሰለኝ አበባንም በቅርቡ ስላገኘኋት ኢትዮጵያዊ አርቲስት ሆና ስራዋ በጣም ስላስደነቀኝ ምንም አላውቅም ነበር ስለሷ። እሷን መረትኩኝ። ሁለተኛ ደግሞ የፍሬም ካካ ከአይቨሪ ኮስት ነው። የእሱም ስራ በፈረንሳይ ሀገር እና እዚሁ አሜሪካ ነገር ውስጥ እንደውም በሚዚየም ውስጥ የሚታይ ነው የእሱ ስራ እና ስሙን ጉግል ብታደርገው በደንብ ስለሱ መታወቅ ይችላል። እንግዲህ እስኪ አዳራሹን ዞር ዞር እያልን የተሰቀሉትን ስዕል ስራዎች እንመልከት። እንግዲህ እዚህ ፊት ለፊት የጀመርነው የአበባ ወሰን ነው። የወሰን ፖርትሬት ነው። የራሷ የራሷ ሴል ፖርትሬት ነው እና በኦይል ነው የሰራችው በጣም ልዩ አይነት እንደምታየው፣ ኢትስ ቪሪ ስትራይኪንግ እና ለዚህ ብዬ ነው በዚህ የጀመርኩት። ኤፍሬም ደግሞ እዚህ ከአይቮሪ ኮስት የአፍሪካ ፒካሶ ይሉታል። እና እንደምታየው ብዙ ጊዜ በማስክ እና ፖርትሬት ነው። ኤክስፕሬሽኒስት ነው። እሱም ያው እንደኔ እና በጣም ስዕሎቹ በጣም ስትራይኪንግ ናቸው። ቅርጻቅርጾች፣ ፓተርኖች የሚበዙባቸው በተለይ ደግሞ ማስኮች የአፍሪካ ፊቶች ናቸው በስፋት የሚታዩት እስቲ እንግዲህ ወደ አንተ ስራዎች እንለፍና እዚህ ጋር መርካታ ዝሆኖች ይታያሉ ፊታቸውን ወደ እኛ ዙሮ ይሁን ወደዛ የሆነ ዞሮ አይታወቅም አንዳለች ሁሉም ወደዛ ዞሮ ነው ይሄ የአፍሪካ ዝሆኖች ማይግሬት ሲያደርጉ ነው የሚታየው እና ቀጥታ ወደ ታች እየሄዱ ነው ወደ ሆራይዘን ነው የሚሉት ፈረንጆች። ትርጉም አለው። ምናልባት ከአንተ ከግል ኑሮህ ጋር የተያያዘ ሊሆን ይችላል። የተያያዘው በምንድን ነው? እኔ ድሮ እንግዲህ ኢትዮጵያ ውስጥ በጣም ብዙ ዝሆኖች ነበሩ እና እንደውም አንድ ሌላ ፔይንቲንግ አለ እዚህ ጉዞ ብዬ የሰየምኩት። ይህኛው ደህርድ ይባላል። ምንድን ነው፣ ሁሉም ሳይሆኑ በብዛት ከኢትዮጵያ ታንዛኒያ፣ እና ኬንያ ማይግሬት አድርገዋል። ደግሞ ገልብጠህም ብታስበው ይሄንን ሌላም ትርጉም ሊሰጥ የሚችልበት ሁኔታ አለ። እንግዲህ እንደተመልካቹ ሰው ሁሉ የልቡንም የሚመለከትበት ነው እና የአፍሪካውያንንም ስደትን ሊያሳይ ይችላል። ምክንያቱም በህጉሪቱ ውስጥ ብዙ ትምህርት ያላቸው ለውጥ ሊያመጡ የሚችሉ አድማሱን ለቀው የሚሄዱበትም አለና ያው የሁላችንም ኑሮ ስለሆነ ሁሉም እንደ ኑሮው ሊተረጉመው ይችላል። በጣም በደንብ አድርገህ እንትን አደረገው። አንድ ነገር እመለከታለሁ። እዚህ ደህርድ የዝሆን መንጋ ያለበትም ጋር ቢሆን እዚህ ደግሞ በግራ በኩል የሚታየኝ ሞይ ኢን አወር ሚድስት ይላል። ቀያይ ናቸው ዛፎች። የዛፍ ቀለም እንደምናውቀው አረንጓዴ ነው በስፋት። እኔ እንግዲህ በአጋጣሚ ሚሆን እንዴት ይሆን አላውቅም፣ ዛፎችን ቀይ እያደረግኩ መስራት ጀመርኩኝ እና በዛው ቀጠልኩኝ እና አዘ ሪዛልት አሁን ሲግኒቸሪ ነው። ብዙዎቹ ስዕሎችን ስታይ ቀይ ዛፎቹ ሁሉ ቀይ ናቸው። እና ሳስበው ከዳመ ከነጭ ዳመናም ጋር ሰማያዊ ፍንትው ያለ ሰማያዊ ሰማይ ዳመና ጣል ጣል ያለበት ነው። እና እዚህ እንደው ገብቶ መመልከት ይቻላል። ያንተ ስራዎች የድሊፕ ስራዎች የትኞቹ እንደሆኑ ለመመልከት ቀዩን ዛፎች እና ሰማያዊ ሰማይ እንደዚሁም ነጫጭ ዳመናዎችን ማየት ይበቃል። ከመቼ እስከ መቼ ነው የሚቀጥለው? አሁን እንደውም ማስተላልፍ ነው። እስከ ማርች ፊፍቲንት ነበር፣ ግን እንደገና አንድ ወር ሊተላለፍ አስበናል። ስለዚህ እስከ ፋሲካ ድረስ ይቀጥላል ማለት ነው። አዎ እስከ ፋሲካ ይቀጥላል። ፌስቡክ እንትን አለኝ ብዙ ጊዜ ሰዎች የሚከታተሉኝ አርት ኦፍ ዲሊፕሸት ይባላል። እዛ ላይ ሰው ቢወጣ ኤግዚቢቶች ምናምን ሲኖሩኝ በዛ ላይ መታየት ይችላል። እስቲ እዚህ ካሉ ስራዎች በጣም ከመሰጡ ስራዎች እንደው በግል ካንተም ስራ አብረው ደግሞ ይህንን የስዕል ኤግዚቢሽን ካሰናዱት በጣም የመሰጡ የትኞቹ ናቸው? ኦኬ፣ አንደኛ የፍሬም ስራዎች እንደምታየው ፖርትሬቶች የሚሰራቸው በአበባ ነው። ብዙዎቹ አበባ ነው የሚመስሉ፣ ሰዎቹ ራሱ ልብሳቸው አበባ ነው። ቅጠል ዙሪያቸውን አለ። አይናቸው፣ ፊታቸው ራሱ የፀጉር አሰራራቸው አበባ ነው የሚመስለው። በጣም ፓወርፉል ናቸው እና ይገርመሃል ትልቅ ይሄ ኢማጂን ቤትህን አድርገህ እንደ ሙዚቃ ነው። ለአይን እንደ ጆሮ ሙዚቃ እንደሆነ ለአይን ደግሞ ይሄ ሙዚቃ ነው። ይሄን አይነት ስራ የአበባ ፔንቲንጎች ደግሞ አንዳንድ አብዛኛዎቹ ፖርትሬቶች ምናምን ትሰራለች ያለችው። አሁን ለምሳሌ እዚህ እንደምታየው ያቸው ያለው ፍቅር እዚህ ልጆቹ ተቃቅፈው ፍቅራቸው ምናምን በደንብ ፍቅናቸውን ያሳይ። የአሜሪካ ሀገር ልጆች ይመስላሉ። ቤዝመንት ውስጥ ቁጭ አሉ። እዚህ ደግሞ ዳንስ ነው። መጀመሪያ ጊዜ ነው ያየሁት። አሁን በቅርቡ የተዋወኳት እና ሳይ ስራዋን በጣም ግሩም ስራዎች ናቸው። በጣም አመሰግናለሁ። ድል ኦኬ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምንሰናበታቸው ሳስተናግዳቸው የቆየውት ሰለሞን ክፍሌና ፕሮግራሙን የመራልን ኃይሉ ታምራት ነው። መልካም ምሽት።